ዩናይትድ ስቴትስ በምዕራብና በምስራቅ አፍሪካ የሚንቀሳቀሱትን የሽብር ኃይሎች ለማሸነፍ በሚደረገው ትግል ስታበረክት የቆየችውን ድጋፍ በአዲሱ የፕሬዚደንት ትራምፕ አስተዳደርም የምትቀጥል መሆኗን አንድ የሀገሪቱ ከፍተኛ ወታደራዊ መኮንን ጠቆሙ። በሶማሊያ ብሔራዊ መከላከያ ኃይሉን ለመገንባትም ተጨማሪ የአሜሪካ ወታደሮች መግባታቸውን አስታውቀዋል መኮንኑ። የአሚሶም ኃይሎች በአውሮፓውያኑ የዘመን አቆጣጠር በ2018 ዓ ም መውጣት እንደሚጀምሩ በመጪው የአውሮፓውያን ዓመት ማለት ነው ተገልጿል። በዚሁ መግለጫ ወቅት መለስካቸው አማሃ ዘገባውን ይዟል። የዩናይትድ ስቴትስ የአፍሪካ እዝ በእንግሊዝኛ አጠራሩ አህጽሮት አፍሪኮም ዋና አዛዥ ጀነራል ቶማስ ዲ ወልድሃውዘር ትናንት ከሌሎች የአፍሪካ ከፍተኛ ወታደራዊ መኮንኖችና ዲፕሎማቶች ጋር በመሆን የቴሌፎን ጋዜጣዊ መግለጫ ሰጥተዋል። በዚህ ወቅት ከተለያዩ ሀገሮች ጋዜጠኞች ከተሰነዘሩት ጥያቄዎች መካከል አዲሱ የፕሬዚደንት ትራምፕ አስተዳደር በምዕራብ አፍሪካ በተለይ በሻድ ሐይቅ ተፋሰስ ሀገሮች አካባቢ ቦኮ ሐራም የተሰኘውን አሸባሪ ኃይል ለማንበርከክ ከሚፋለሙ የህብረ ብሔሩ የጋራ ግብረ ኃይልና በሶማሊያ ደግሞ አልሸባብን ለማሸነፍ ከሚታገለው አሚሶም ጋር የሚያደርገው ትብብር እንዴት ያለ ቅርጽ እየያዘ እንደሆነ የሚጠይቅ ነበረ። ጥያቄው የቀረበላቸው ጀኔራል ወልድሃውዘር አጭር ለማይባል ጊዜ በቻድ ሐይቅ አካባቢ ቦኮ ሐራምና አይሲስ የተባሉትን አሸባሪ ቡድኖች ለመደምሰስ ሲደረግ የነበረውን ትግል የአሜሪካ ወታደራዊ ኃይል ሲያግዝ እንደነበረ አስታውሰዋል። የኅብረ ብሔሩ የጋራ ግብረ ኃይል አዛዥ ጀኔራል ኦዲኦሱን በጋራ ጉባኤው ላይ ማለትም በዩኤስ የአፍሪካ ዕዝና በአፍሪካውያን ተባባሪዎቹ መካከል በተካሄደ ጉባኤ ላይ በአሁኑ ወቅት እየተከናወኑ ስላሉ ውጊያዎች ሲናገሩ እንደነበረም ጠቅሰዋል። ወደፊት ይሆናል ያሉትንም ጠቁመዋል። በዚህ ሳምንት ባደረግነው ውይይት መሰረት ወደፊት በሄድን መጠን ያለንን ድጋፍ መስጠታችንን እንቀጥልበታለን። ሁኔታው በጠየቀው መጠንም ማስተካከያ እናደርጋለን። በቻድ ሐይቅ ተፋሰስ አካባቢ በህብረ ብሔሩ ጥምር ግብረ ኃይል በኩል የምናደርገው ትብብርና ድጋፍ ብዙም ሳይለወጥ የሚቀጥል ይሆናል ማለት ይቻላል። በሶማሊያ የአሚሶምን ቆይታና ብሔራዊውን ወታደራዊና የደህንነት ኃይል ለማደራጀት እየተከናወነ የሚገኘውን ስራም ከቀረቡላቸው ጥያቄዎች ተነስተው ወታደራዊ አዛዦችና የአፍሪካ ህብረት ኮሚሽን ልዩ ተወካይ መልሶች ሰጥተዋል። ጄኔራል ቶማስ ወልድሃውዘር በአሁኑ ወቅት ተጨማሪ የአሜሪካ ወታደሮች ወደ ሶማሊያ እየገቡ መሆናቸውን እውነት መሆኑን ገልጸው፣ እነዚህ ግን በውጊያ የሚሰማሩ እንዳልሆኑም አመልክተዋል። ወደ ሶማሊያ የሚገቡት ወታደራዊ አባላት ጠንካራ የሶማሌ ሰራዊት የሚገነባበትን ዘዴና ብቃት በማጎናጸፍ ረገድ እገዛ ለማበርከት ነው ብለዋል። የአፍሪካ ህብረት በሶማሊያ ያሰማራው የጦር ኃይል ወይንም አሚሶም ከሶማሊያ በሚቀጥለው ዓመት መውጣት እንደሚጀምር በእርግጠኝነት ያሳወቁት ደግሞ የአፍሪካ ህብረት ኮሚሽን ልዩ ተወካይ አምባሳደር ፍራንሲስኮ ማዴሪያ ናቸው። ባለን እቅድ መሰረት በመጪው ዓመት ማለትም በ2018 የአሚሶም ኃይሎችን ማስወጣት እንጀምራለን። ምክንያቱም ጀነራል ዋልድሃውዘር እንዳሉትም ለዘለዓለሙ አለሙ ሶማሊያ ውስጥ ለመኖር እቅድ የለንም። ሶማሊያ የሶማሊያውያን ናት። እኛ እንደ ሌሎች አፍሪካውያን ሁሉ የየራሳችን አገሮች አሉን። ለሶማሊያ ሕዝብ ያለንን ድጋፍ አሁንም እንቀጥላለን። የሶማሊያ ሕዝብን መርዳትም አለብን። የተረጋጋች ሶማሊያ ተጠቃሚዎች ሁላችንም ነን። የዩናይትድ ስቴትስ የአፍሪካ ህዝብ እና የአፍሪካ መከላከያ ኃይል ከፍተኛ ኃላፊዎች በአንድ ስፍራ ሲሰባሰቡና ሲመክሩ ይህ የመጀመሪያቸው እንደሆነ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ